የሳውዲ መንግስት ያወጣው የበጊዜ ውጡልኝ የምህረት ቀነ ገደብ ሊጠናቀቅ ከሁለት ሳምንት በታች እየቀረው እሄዳለሁ ብሎ በቆረጠው ዜጋ መጠን መጓጓዣ ያለመገኘቱ ብዙዎችን ለምሬት ዳርጓል። ሁለት ወንድ ነው፣ ሴት ሴት ናት። ምን ቀረሻ ነው? ኢትዮጵያ አየር መንገድ ከሰኔ መጀመሪያ ጀምሮ ተጨማሪ አይሮፕላኖችን በመመደብም ሆነ ተደጋጋሚ በረራዎችን በማድረግ የማጓጓዙን ተግባር እንደሚያካሂድ ቢያስታውቅም እስካሁን እውን የሆነ ነገር የለም። የተሰጠው ምክንያት ደግሞ ከሳውዲ በኩል ተጨማሪ አይሮፕላን ለማሳረፍ ፍቃድ አልተገኘም የሚል ነው። ለምንድን ነው በስነ ስርዓት የማላስገቡት? ሰው ስለበዛ ሊሆን ይችላል። እነሱ ስነ ስርዓት አይሰሩም። በቃ ነገ ከነገ ወዴ ነው እኛ እኔ አሁን ስራ የለኝም። ሁለት ወር ሰርቼ ያከለከለችኝ ብር ተበድሬ ነው የምማላለሰው። ለምን እኔ የቀረኝ ያው የአየር ትኬት ይቻልሽ፣ ግን እሱን ያው በስነ ስርዓት አቻፍለው። እየታመምናለን፣ ህጻናት ያለው አለ እርጉዞች አለን እና ብዙዎቹን ያው በስነ ስርዓት ከዚህ ቶሎ እያፋጠነ ወደ ሀገራችን ድንገባ ለሁት ትኬታለች ሲሉኝ ነው እየተቃጠልኩ ነው በፀሐይ። በርካታ እናቶች ከነ ጨቅላ ልጆቻቸው ጋር ትኬት ፍለጋ ሶስትና አራት ቀናት በመመላለሳቸው መማረራቸውን ይናገራሉ። የኢትዮጵያ መንግስት ግን በኮሚኒኬሽን ጉዳዮች መስሪያ ቤት አማካኝነት ያወጣው መግለጫ ጠቅላይ ሚኒስትሩንም ሆነ የውጭ ጉዳይ ሚኒስትሩን በስም ጠቅሶ፣ እንዲሁም ሌሎች የመንግስት ከፍተኛ የስራ ኃላፊዎች ከሳውዲ መንግስት ከፍተኛ ባለስልጣናት ጋር በተደጋጋሚ በመገናኘት ለዜጎቻችን አመቺ ሁኔታ ለመፍጠር ለየተቀን መድከማቸውን አትቷል። ከዚህም በላይ መግለጫው በርካታ ዲፕሎማቶች ትላልቅ ሀገራዊ ጉዳዮችን ለጊዜው አቁመው ከኤምባሲውና ቆንስላው ውጪ ለኑሮ በማያመች በረሃማ ስፍራዎች ላይ ሆነው ወገኖቻችንን በተሰጠው የጊዜ ገደብ ለማስወጣት እያገለገሉ እንደሚገኙ ይገልጻል። በሪያድ ያለው የእናቶች ምሬት ግን ከመግለጫው ጋር እምብዛም አይጣጣምም። ለኢትዮጵያ መንግስት አቤቶታችን ይቅረብልን፣ እባካችሁ እርዱን በሏቸው። ሰዎች ሀይል ጨምሩ እኛ ለምን እዚህ እንጉላላል? የቀን የኔ አከድ ቀን ቀረ እያሉ ፌስቡክ ላይ ከሚለቁ ሀይሌ ጨምሮ ያስተናግድ ይሄንን ፈልጋለሁ አምስት ቀን ለትኬት ነገ ነገ ነገ መጣን ብላችሁን እያለቀን የ50 በመቶ ቅናሽ ተደርጎበታል የሚባለው የአየር ትኬት ዋጋም ቢሆን ከእውነታው የራቀ ነው። ያለፉት ቅርብ ዓመታት የትኬት ታሪክ እንደሚያሳየው የደርሶ መልስ ትኬት እንኳን ከ1600 የሳውዲ ሪያል በላይ የወጣባቸው ጊዜያቶች እጅግ ጥቂት ወራት ላይ ነው። የአንድ ጉዞ ትኬትም ከ1200 ሳውዲ ሪያል ዘሎም አያውቅም። 1ሺ2 1250 በመቶ ደግሞ አሁን እየተሸጠበት ያለውን 900 ሳውዲ ሪያል ሊሆን አይችልም። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ትናንት ለዶች ለዶቸቨለ እንደገለጹት ከሳውዲ ለመመለስ ከተመዘገቡት 60 ሺህ ያህል ኢትዮጵያውያን ግማሽ ያህሉ ሀገር ውስጥ ገብተዋል። ስለ ሽሽብሩ ለዶቸቨለ ሬዲዮ ሪያድ